Voice of America በውሃ ሀብት አጠቃቀም ላይ የሚያተኩረውና በናይሮቢ ለአለፉት ሶስት ቀናት ሲካሄድ የነበረው በእንግሊዝኛ ስያሜው ብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል። በኮንፈረንሱ ላይ ከ184 አገሮች የተውጣቱ ዲፕሎማቶችና የመንግስት ኃላፊዎች እንደተሳተፉበት የዝግጅቱ አስተባባሪዎች ገልጠዋል። ኢትዮጵያም በኮንፈረንሱ ላይ ያላትን ልምድ ለተሳታፊዎች እንዳጋራች በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ገልጠዋል ገልሞ ዳዊት ነው ዝርዝሩን የላከልን ባለፈው ሰኞ ህዳር 17 2011 ዓ ም በናይሮቢ የተጀመረው የብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል ውይይቱ የውሃ ሀብትን እንዴት በአግባብ ስለመጠቀም ላይ የሚያተኩር ሲሆን ከ184 ሀገሮች የተውጣጡ ዲፕሎማቶች እንዲሁም የተለያዩ ሀገሮች የመንግስት ኃላፊዎች ተሳትፈውበታል። ለሶስት ቀናት በቆየው ውይይት ላይ ከውሃ ሀብት አጠቃቀምና ብክለት ጋር በተገናኘ የተለያዩ ጥናታዊ ጽሁፎች መቅረባቸውም ታውቋል። ኢትዮጵያን በውጭ ጉዳይ ሚኒስቴር በኩል የተሳተፈች ስትሆን ባለፈው ሰኞው በውይይቱ መክፈቻ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ለተሳታፊዎች ንግግር አድርገዋል። ዶክተር ወርቅነህ የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ የውሃ ሀብት ከብክለት የጸዳ እንዲሆን እንዲሁም በአካባቢው ጥበቃ ረገድ ደግሞ የምዕተ ዓመቱ የልማት ግብ እንዲሳካ እየሰራ መሆኑን ገልጸዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ በኮንፈረንሱ ላይ ኢትዮጵያ ከውሃ ሀብት እንክብካቤ በተጨማሪ በሌሎች የአካባቢ ጥበቃ ረገድ ያላትን ልምድ ማካፈሏን ገልጸዋል። እዚህ ኮንፈረንስ ላይ ሲምፖዚየሞች ነበሩ፣ የተለያዩ የቀረቡ ሀሳቦች ነበሩ፣ ሳይንሳዊ ግኝቶች ነበሩ እንግዲህ የየሀገሮችን ልምድ በመቀመር በእኛም ደረጃ ለእኛም የሚያስፈልገውን ግብዓት የመውሰድ እድሉ ከፍተኛ ነው የሚሆነው። ከንቲባዎችና አስተዳዳሪዎች ጭምር የተሳተፉበትም አንድ መድረክ ነበር። እዛም ላይ የአዲስ አበባ ከተማ ልምድ በተለይ ቆሻሻን በማስወገድ ረገድ ይሄ ቆሻ አካባቢ ቆሻሻን ለሀይል ፍጆታ በመዋል ረገድ ኢትዮጵያ ያደረገችውን የአዲስ አበባ ልምድ ለጉባኤተኞች መግለጽ የተቻለበት እድል ነው የነበረው። ከዚህም በተጨማሪ በዚህ ኮንፈረንስ ከኬንያ ወደብ ግዛት ለሙ ተነስተው ኢትዮጵያንና ደቡብ ሱዳንን ሊያገናኝ የታሰበው መንገድ ስራ ውይይት ተደርጎበታል በኢትዮጵያ በኩል ያለውን አፈጻጸም የትራንስፖርት ና መገናኛ ሚኒስትር ወይዘሮ ዳግማዊት ሞገስ ለጉባኤተኞች ማብራሪያ መስጠታቸውን አምባሳደር ዲና ገልጸዋል በአፍሪካ ሀይቆች ላይ ጫና እያመጣ ስላለው የእምቦጫ አረም ጉባኤው ተወያይቶበታል ወይ ተብሎ ተጠይቀው አምባሳደር ዲና ቀጣዩን መልሰዋል ስለ ብክለት ስናወራ በፕላስቲክ የሚመጣ ብክለት እንደገና በሌሎች አሁን በጠቀስካቸው ምክንያት የሚመጡትን ብክለቶች፣ የውሃን ሀይል የሚቀንሱ የውሃን ሳኒት የሚቀንሱ ነገሮች በአጠቃላይ ተነስተዋል። በኢትዮጵያ ረገድ በዚህም ደረጃ ያው ትኩረት እየተሰጠ ያለው የዚህ ጣና እንቦጭ አለ። ለነገሩ ጣና አካባቢ ጎላ ይበል እንጂ በአጠቃላይ በደቡብ አካባቢ ያሉ ሀይቆቻችንም አካባቢ እንደዚህ አይነት ነገሮች አሉ። ስለዚህ ይህንን በመታገር ረገድ በሀገር ቤት የሚደረገው እንቅስቃሴ እንዳለ ሆኖ ከዚህ የተባበሩት መንግስታት ድርጅት አንድ ቡድን ልኮ እዛ ባህር ዳር አካባቢ የዛሬ ሁለት ወር ኮንፈረንስ አካሄዶ ነበር። እዛም ላይ ሲምፖዚየም ችግሩ ምንድን ነው? መንስኤው ምንድን ነው? ጥናቶች ሁሉ ቀርበው መፍትሄዎችም የተጠቆሙበት ሁኔታ እና በዚህም ደረጃ ጥሩ እንቅስቃሴዎች እየታዩ ያለበት ሁኔታ ነው። ይሄ እንግዲህ በጥቅሉ እዚህ ተነስቷል። በፍሬምወርክ ደረጃ ማለት ዛሬ የተጠናቀቀውን የናይሮቢ ብሉ ኢኮኖሚ ኮንፈረንስ ካናዳና ጃፓን ከኬንያ ጋር በትብብር ያዘጋጁ ሲሆን ከ18 ሺህ በላይ ሰዎች ተሳትፈውበታል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ